ላለፉት ሰባት ዓመታት ካስተማርኩበት ከአዲስ አበባ ዩኒቨርሲቲ ፖለቲካዊ በሆነ ውሳኔ ተባርሬአለሁ ብለዋል በማህበራዊ ሳይንስ ዲፓርትመንት የፍልስፍና መምህርና የፖለቲካ ተንታኝ ዶክተር ዳኛቸው አሰፋ። የዩኒቨርሲቲው አስተዳደር ኮንትራቴ እንዲታደስ ላቀረብኩት ይፋ ጥያቄ ይፋ ምላሽ አለመስጠቱም ይህንኑ የሚያጠናክር ነው ብለዋል። ዩኒቨርሲቲው በዚህና ዶክተር መረራ ጉዲናን በሚመለከተው ተመሳሳይ ጉዳይ ላይ ምንም ምላሽ አልሰጠም። እስክንድር ፍሬው ተከታዩን ዘገባ ልኳል። በአሜሪካ ቦስተን በሚገኝ ዩኒቨርሲቲ የፍልስፍና መምህር የነበሩት ወደ ኢትዮጵያ ከተመለሱ በኋላም በዚሁ ዘርፍ በአዲስ አበባ ዩኒቨርሲቲ ያስተማሩት ዶክተር ዳኛቸው አሰፋ ለወራት ከዚሁ ስራቸው ርቀዋል። በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል ያስተማሩት ላለፉት ሰባት ዓመታት ነው። ተቃዋሚ ፓርቲዎች በሚያዘጋጇቸው የተለያዩ መድረኮች የሚገኙት፣ በመገናኛ ብዙሀን የሚጽፉት የሚናገሩት ዶክተር ዳኛቸው በኢትዮጵያ በስልጣን ላይ የሚገኘውን ፓርቲና መንግስት በመተቸትም ይታወቃሉ። የአዲስ አበባ ዩኒቨርሲቲ ከፍተኛ አስተዳደር ከስራ ካባረራቸው ወራት መቆጠራቸውን የሚገልጹት እኚሁ ምሁር ምክንያቱም ይሄው የፖለቲካ አቋማቸው እንደሆነ ያብራራሉ። ከአዲስ አበባ ዩኒቨርሲቲ ከተባረርኩ ወደ ስምንት ወር ሆኖኛል። ደሞዜም ከቆመ ስምንት እና ዘጠኝ ወር ነው። ሰው ስምንት ወር እንበለው፣ በትክክል እንደዛ ሊሆን ነው። ምንድን ነው በትክክል የተፈጠረው? ዶክተር ዳኛቸው ደብዳቤ የደረሰውት ከዚህ በኋላ አቆሙ የሚል የሆኖ ነው። አንድ ሰው 60 ዓመት ሲሞላው የጥረት አማራዘሚያ የስራ አማራዘሚያ ጊዜ ይጠየቃል። ጠየቁ። ፕሬዚዳንት አድማሱ ጸጋይ እና አብረዋቸው ያሉት ሹመኞች አንሰጥም ማለት ነው። አቻ ለበር የጠየቁት የጥረት አማራዘሚያ መቼ? ዛሬ ስምንት ወር ያህል ነው የጻፉት ደብዳቤ ፎርማሊ ለቀረበ ደብዳቤ እነሱም ፎርማል የሆነ መልስ አልሰጡም። እንዲያውም ከሶስት ይፋ ለቀረበው ደብዳቤ ይፋ የሆነ መልስ አልሰጡም። ይፋ የሆነ መልስ አልሰጡም እስካሁን ድረስ አልሰጡኝም። ግን በሬዲዮ ቀርቦ በፕሬዝዳንቱ ቫይስ ፕሬዝዳንቱ ቀርበው ሁለት አስተማሪዎች እንደማይታደስላቸው ራሳቸውን ምክንያት አቅርበዋል። ያው መተካከል ዶክተር አድማሱ እና ዶክተር ጀሎ ኡመር ናቸው ኡመር ናቸው እና የመተካካት ጉዳይ አንስተዋል። እኛን ሊተካ የሚችል አስተማሪ እንደተዘጋጀ አንስተዋል። በሙሉ ይሄ ከእውነት የራቀ ነው። ዲፓርትመንቱም ጽፎላቸዋል። የሶሻል ሳይንስ ዲምም ጽፎዋል። ስለ ራሴ ባወራ እኔ እንደማስፈልግ፣ የዶክተር መራራም እንደዛው ነው እና እነሱ ግን በራሳቸው ፍላጎት እኔ በበኩሌ በሚገባኝ ምክንያት ነው የተከለከሉ። የፖለቲካል አቋም ነው የወሰዱት። ወደዛ ይመጡበታል። ዶክተር ዳኛቸው ለምሳሌ የዶክተር መረራን ደብዳቤ አይቼዋለሁ። ዶክተር ካሳውን ብርሃኑ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት ትምህርት ክፍል ዲን የነበሩት የኛን ጥያቄ ወደ ጎን በመተው የዶክተር መረራን ኮንትራት ላለማደስ የተወሰነው እርምጃ ትክክል አይደለም በሚል ያጻፉትን ደብዳቤ አይቻለሁ። በርሶን በኩል የርሶ የትምህርት ክፍል ኃላፊ እና የሶሻል ሳይንስ ኮሌጅ ዲን ተመሳሳይ ደብዳቤ ለዩኒቨርሲቲው ጽፈዋል ነው እያሉኝ ያሉት? ጽፈዋል። ምን በዩኒቨርሲቲውም ደንብ ምንድን ነው ዲፓርትመንቱ ከፈለገ ለኮሌጁ ጽፏል፣ ኮሌጁ ካጸደቀል ለሹመኞቹ ይፃፋል። ይሄ ተደርጓል። ምንም ነገር የለም። ዲፓርትመንቱ እንደሚፈልገኝ ደጋግሞ ጽፏል። ዲኑም ስብሰባ አካሂደው የኮሌጁን አጸድቀው ልከዋል። እነሱ ግን ይህን መከተል አልፈለጉም እና ይሄ ነው የሆነው። አስተማሪ እንደሌላቸው በኔ በኩል ብነገር ምንድን ነው አሁን ሜታፊዚክስ የሚያስተምር ጠፍቶ ቸርመኑ ለምኖኝ አስተምር ያለው ሊቀ መንበሩ ማለት ነው ሊቀ መንበሩ ማለት ነው። አሁንም የተሟላ አይመስለኝም ያለ መቼ ነው ይሄ የሆነው? ለምሳሌ አቁመው፣ ለምን ያህል ጊዜ ከስራ ውጭ ሆነው ቆዩ? ከዛ መቼ ተጠየቁ? አሁን ይኸው ገና ያለፈው ሳምንት የጨረስኩት አስተምሬ፣ ሌላም ቦታ እንዲሁ በጎን አስተምር ያለው ሰው ስለሌለ ማለት ነው። አሁን ጥያቄው ሰው አለ ሰው የለም አይደለም እኔ ደጋግሜ ተናግሬ ያለው ዲፓርትመንቱ ውስጥ ከኖት ያላቸው መምህራን አሉ። ይሄንን አልክድም፣ ግን የስፔሻልቲ የስፔሻሊዜሽን ልዩነት አለን። በጠቅላላ ያሉት አፍሪካን ፊሎሶፊ ነው የተማሩት። ወስተርን ፊሎሶፊ ተምሮ ፒኤችዲ የመጣሁት እኔ ብቻ ነኝ። አሁን የፒኤችዲ ፕሮግራም እንከፍታለን በሚሉ ጊዜ ሁለት ስትሪም አለው። አንድኛው አፍሪካን ፊሎሶፊ ነው፣ አንድኛው ወስተርን ፊሎሶፊ ነው። ሁለት ዘርፍ አለው። ሁለት ዘርፍ አለው። አሁን ከህንድ ወይ ከዛ ወይ ከዚህ ፈልገው ካላመጡ ያንን የሚሞላ የላቸውም። ይሄንም በጽሁፍ ቀርቦላቸዋል። ይህ እኮ አሁን ምን የሚያጨቃጭቅም አይደለም ነገሩ ነው። ግን ፖለቲካል ውሳኔ ነው የተካሄደው። አልፈለጉም። ደግሞ ይገባኛል ለምን እንዳልፈለጉ። ካልፈለጉ ደግሞ እኔ ፍርድ ቤት እየሄድኩኝ አማላጅ እየሄድኩኝ አስተማሪነት ጽፌ ያለሁ ከዚህ በፊትም ክቡር የሆነ ስራ ነው። ክቡር የሆነ ሙያ ስለሆነ ማንንም አለምንም። እንደውም ሰባት አመት እንዳስተምር እንዴት እንደፈቀደልኝ ስርዓቱ ገርሞኛል። የዛ ተጠቃሚ ሆኜ ከጓደኞቼ ጋር ጥሩ ጥሩ ተማሪዎች አፍርቻለሁ። ዘገዩ ነው ነው የሚለው። ነው ለማባረር ጥሩ ታስተው ተማሪ እንዳላወጣ የዛሬ ሶስት ዓመት ቢያባሩ ኖሮ በጣም አዝን ነበር። ዛሬ አልዝንም ምላሃለሁ። የዩኒቨርሲቲው አስተዳበር ከሥራ ያባረራቸው ከመማር ማስተማሩ ሂደት ጋር በተያያዘ ግምገማ አለመሆኑን ዶክተር ዳኛቸው እርግጠኛ ናቸው። አካዳሚክ ውሳኔ ቢሆን ኖሮ ችሎታ የለም፣ በደንብ አታስተምረም፣ ይሄን አላረክም፣ ይሄን አልጻፍክም፣ የምትረባ አይደለም ነው። ይሄ አይደለም እኮ ነው፣ ለዚህ እኮ ነው ወረቀት ላይ ጽሁፍ ማስፈር የፈሩት። ዳኛቸው፣ በዚህ በዚህ ምክንያት ኮንትራትን አናድስ የምትል ወረቀት መስጠት ያልፈለጉት አንድ በዚህ ነው። ሁለት ደግሞ የንቀት ነው ማን አለብኝ ነው። ሶስቲ ፎርማሊ የገባ ደብዳቤ ለበ በዲፓርትመንት የቀረበ በዲን የቀረበ ደብዳቤ መልስ አይጽፈውም ሰውየው። የቱን ያህል ምክንያቱም የጠነከረ የፖለቲካ ወዳጅነት አለኝ ካስተዳደሩ ከገዢዎቹ ጋር ከሚል እኔ ትምክህት ነው ብዬ የምለው ማን አለብኝነት እንጂ፣ እንዴት አንድ ሰው ሰባት ዓመት ሰርቼ ወረቀት አይሰጠኝም? በእናትህ በተሰናብተሃል የሚል ወረቀት አይሰጥም። አልተሰጠኝም እስካሁን ድረስ። ዶክተር መረራ ጉዲናን በተመለከተው በትናንትናው ዘገባ ጭምር እንደተገለጸውም የአዲስ አበባ ዩኒቨርሲቲ አስተዳደር በጉዳዩ ላይ ምላሽ አልሰጠም፣ በአካል ጭምር በመሄድ ምላሽ ለማግኘት ያደረኩት ጥረትም አልተሳካም። ዩኒቨርሲቲው ተጨማሪ ምላሽ እንደማይሰጥም አካዳሚክ ምክትል ፕሬዚዳንቱ ዶክተር ጀሎ ዑመር በጸሐፊያቸው በኩል አሳውቀውኛል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ